የወጣቶች ዓለም ወጣቶች በአሁኑ ሰዓት ማድረግ ያለባቸው ነገር ምንድን ነው? ህልማቸውን ማሳካት አለባቸው። ለህልማቸው መኖር መቻል አለባቸው። በአሁኑ ሰዓት ምንም የሚያንገበግብ ነገር የለም ኢትዮጵያ ውስጥ እና ብልጥ መሆን መቻል አለባቸው። መኖር ያለባቸው አንደኛ ለራሳቸው፣ ለቤተሰባቸው ቀጥሎም ለሀገራቸው እንጂ ለሌሎች ህልማቸው ለማይሳካ ለጊዜያዊ ጥቅማቸው ሲሉ ወጣቶችን የፖለቲካ መጠቀሚያ ለማድረግ ከሚሯሯጡ ድርጅቶች መቆጠብ አለባቸው። ኮስሞስ ገብረ ሚካኤል ይባላል። ባለፉት ዓመታት ወደ ደቡብ አፍሪካ ከተሰደዱት በርካታ ኢትዮጵያውያን ወጣቶች መካከል አንዱ ነው። ነዋሪነቱን በደቡብ አፍሪካ ደርባን፣ ኳዙሉ ናታል ከተማ ያደረገው ወጣት ኮስሞስ በዚያው በሚኖርበት ኳዙሉ ናታል ክልል ውስጥ በሚገኝ ፍትህ ቢሮ ለኢትዮጵያውያን በትርጉም ስራ ላይ ተሰማርቶ ይገኛል። ያው እንግዲህ በአስራ ዘጠኝ ዘጠና ሰባት አመተ ምህረት የተማሪዎችን እንቅስቃሴ ይመሩት ከነበሩ ወጣቶች አንዱ ነው የነበርኩኝ። በዛን ጊዜ ያው የአስቸኳይ ጊዜ አዋጅ ለመጀመሪያ ጊዜ በጠቅላይ ሚኒስትሩ ተወስኖ በነበረበት ወቅት ያንም በመቃወም ተቃውሞ ወጥተን ነበር ተማሪዎች ያው ሰፊ ሽፋን የነበረው ነበር በወቅቱ። በዛ የተነሳ ትንሽ አስቸጋሪ ሁኔታዎች ነበሩ ኢትዮጵያ ውስጥ ለመኖር በአስራ ዘጠኝ ዘጠና ስምንት አመተ ምህረት ከሀገር እንደወጣ ያው የተለያዩ አስገዳጅ ሁኔታዎች ተፈጠሩና ከሀገር የወጣው ከዛ በኋላ እንግዲህ ወደ ደቡብ አፍሪካ መጣ። ደቡብ አፍሪካ ከመጣ በኋላ ኳዙሉ ናታል ክልል ውስጥ ለኢትዮጵያውያን የትርጉም አገልግሎት በፍትህ ቢሮ በፍትህ ቢሮ ስተቀጠሬት አገልግሎት እየሰጠሁ ነው የምገኘው። ኢትዮጵያውያን ብቻ ነው ያው ኢትዮጵያውያን ለሚፈጸሙ ወንጀሎች አሉ፣ ኢትዮጵያውያን ራሳቸው ደግሞ የሚፈጸሙት ወንጀሎች አሉ። ለእነዚህ ሁሉ ነገር እንግዲህ ያው ፍርድ ቤት እንደምታውቂው በየትኛውም ሀገር ከፍተኛው ቋንቋቸው ስለሆነ ማህበረሰቦች በአፍ መፍቻ ቋንቋቸው አገልግሎቱን እንዲያገኙ በሚፈቅደ ሀገሪቱ ሕግ መሰረት ያው መስሪያ ቤቱን በማገዝ ይህንን አገልግሎት ባለፉት ዓመታት በርካታ ኢትዮጵያውያን ወጣቶች ወደ ደቡብ አፍሪቃ እየተሰደዱ መሆናቸው ብሎም ወደ ደቡብ አፍሪቃ ለመግባት በሚያቋርጡባቸው የተለያዩ ሀገራት እስር ቤት ውስጥ መጣላቸውና የአውሬ ሲሳይ ሆኑ የሚል ዜና በተደጋጋሚ ተሰምቷል። በደቡብ አፍሪቃ ኢትዮጵያውያን ትብብር ስለሌላቸው ኑሮ ቀላል አለመሆኑን የሚናገረው ኮስሞስ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን ትንሽ መሻሻል እንደታየበት ገልጿል። ስለ ሳውዝ አፍሪካ የኢትዮጵያ ማህበረሰብ ስናነሳ አገር ውስጥ ያለው የፖለቲካ ስርዓት ምሰብራቅ ይመስለኛል አንድ ምንድን ጊዜ ሳስበው። ምክንያቱም ትብብር የላቸውም ስንል የተከፋፈሉ ናቸው። ለምሳሌ የደቡብ ማህበረሰብ አለ፣ የመሀል ሀገር ማህበረሰብ አለ፣ የአማራው ማህበረሰብ አለ። በእንደዚህ አይነት ደረጃ ነው አብዛኛው ተከፋፍሎ ያለው። ምናልባት የደቡብ ማህበረሰብ አብዛኛው ከሰባ አምስት ፐርሰንት በላይ የሚሆነው የደቡብ ማህበረሰብ አለ። የአማራውንም ማህበረሰብ ብትወሱ ምናልባት የደቡቡ በቁጥር በንትን ይበዛ ይሆናል እንጂ ሲያንስ ደግሞ የአማራውም እንደዚሁ የራሱ የሆነ እንትን አለው። ሌላው ቢቀር እንኳን በቤተ ክርስቲያን ደረጃ ወርዶ የተከፋፈለበት ሁኔታ ነበር የነበረው። ምንም እንኳን አሁን ከቅርብ ጊዜ ወዲህ የመዋሃዱ የመቀራረቡ፣ አሁን በቅርቡ ደግሞ ጥምቀት አንድ ላይ በዓሉን የማክበሩ ነገር እና በጠቅላላ ልልሱ የምፈልገው ምንድን ነው እዚህ ያለው የማህበረሰቡ አወቃቀር አገር ቤት ያለው የፖለቲካ ነጻ ነእና እና ሁሉም ህብረተሰብ አንድ ላይ ባለመሆኑ ና አንድ ይወክለኛል የሚለው ኮሚኒቲ ባለመኖሩ ያን ያህል ዜኖፎቢያ ራሱ በመጣ ጊዜ በተለያዩ ጊዜ ገለልተኛ ሆኜ እጃለሁ። ይሄ ክፍፍል አንድ ችግር ሲደርስብን በዛ ችግር ዘለቄታዊ መፍትሄ ለማምጣት እንቅፋት ሆኖብናል። እንዲያም ሆኖ ደቡብ አፍሪቃ በአብዛኛው ትምህርት ያልቀሰሙ ኢትዮጵያውያን ተሰደው የሚኖሩባትና ኑሮን መቆናጠጥ የቻሉባት ሀገር በመሆኗ ደቡብ አፍሪቃ ሀገረ ገነት ነች ይላታል ኮስሞስ ገብረ ሚካኤል። አንድ በጣም ትልቅ ከግምት ውስጥ ማስገባት ያለብሽ ነገር፣ ስለ ሳውዝ አፍሪካ ሲነሳ ሁሉ ጊዜ ሳውዝ አፍሪካ ማለት እንደ ሲኦል ተደርጎ የሚሳልበት ጊዜ አለ። እውነት ለመናገር ታች ሆነሽ ሳሁን ላይ ሆነሽ ስታዩ እንደ ሳውዝ አፍሪካ ገነት የለም። ምክንያቱም አሁን አሜሪካና አውሮፓ ብታይ እዛ ያሉት ስደተኞች ኢትዮጵያ ውስጥ ተምረው በኢትዮጵያ ግብር ታክስ ከፋይ ህብረተሰብ ትምህርታቸውን አጠናቀው የተሰደዱ ናቸው። የሚበዙት በጠቅላላ ዶክተሮች፣ ትልልቅ ሳይንቲስቶች ናቸው፣ አሜሪካ እና አውሮፓ ያሉት ስደተኞች ማለት ነው። ሳውዝ አፍሪካ ያለው ስደተኛ አንደኛ ክፍል እንኳን ያልገቡ በብዙ ሺዎች የሚቆጠሩ የገጠር ተወላጆች ያሉበት እና ምን ያልባት ከስልሳ እስከ ሰማኒያ ፐርሰንት የሚሆነው ማህበረሰብ እዚህ የሚኖረው አስራ ሁለተኛ ክፍል እንኳን ያጠናቀቅ አደለም። እና ሀገሪቱ እንደዚህ አይነት ህብረተሰብ ነው እንግዲህ ተቀብላ በማስተናገድ እንደዚህ አይነት ህብረተሰብ እንኳን ወደ ሌላ ባዕድ ሀገር ሄዶ ቀርቶ መሀል ከተማ እንኳን ሲመጣ የሚፈጥረው የራሱ የሆነ ኮንፍሊክት አለ እና ሳውት አፍሪካ ውስጥ እየተፈጠረ ያለው ወይ ደግሞ የተፈጠረው ችግር እጅግ በጣም ጥቂት ነው። በአንጻሩ ስትታይ ኢትዮጵያውያን እዚህ ራሳቸውን ከመርዳት አልፈው ቤተሰቦቻቸውን ከመርዳት አልፈው የሀገሪቱንም ኢኮኖሚ በጣም በሚገርም ሁኔታ የቀየሩበት ሁኔታ ነው ያለው። ወጣት ኮስሞስ እንግዲህ የኢትዮጵያውያን ችግር ወይም ተግዳሮት የሚባል ነገር አለ አለ ብለህ ነበር። ታላቁ ችግር ምንድን ነው? እኛ ኢትዮጵያን በጠቅላላ ነው ምንሽ በምንሄድበት ቦታ ሁሉ ያለው በመሰረታዊ ችግር ምለ የምንኖርበት አካባቢ ላይ ተባብረን የራሳችንን መብት የማስከበሩን ነገር መሰረት የምንጥልበት ሁኔታ አይደለም ያለው። ሁሉም ኢትዮጵያዊ ልብ ውስጥ ነገ ወደ ሀገሩ እንደሚገባ አድርጎ ስለሚችል፣ በእነዚህ የራስን መብት በማስከበር ረገድ ትልቅ ክፍተት የተፈጠረበት ሁኔታ ነው ያለው። እዛም የተለያዩ ለተለያዩ ጥቃቶች ተጋላጭ ይሆናል እና ያው ኢትዮጵያውያን ይዘረፋሉ። ኢትዮጵያውያን ይገደላሉ። የተለያየ አይነት ልትገምቻቸውን ማስቻቸው አይነት አሰቃቂ ወንጀሎች ይፈጸሙባቸዋል። በደቡብ አፍሪቃ ፍትህ ቢሮ ለኢትዮጵያውያን በማስተርጎም ስራ ላይ የሚገኘው ወጣት ኮስሞስ ገብረ ሚካኤል እንደሚለው ከሆነ ተከፋፍሎ በደቡብ አፍሪቃ ይኖር የነበረው ኢትዮጵያዊ ማህበረሰብ ከዶክተር አብይ መንግስት መምጣት በኋላ መቀራረብን እያሳየ ነው። ወደ አገር ቤት የመመለስ መነቃቃትም ይታያል። መጀመሪያው ትልቁ ነገር ምንድን ነው የሆነው? የዶክተር አብይ አሜሪካን ሀገር ሄዶ ያንን ካምፔን ካካሄደ በኋላ የቤተክርስቲያኑ ሂደት ፈጠረ። ምናልባት በመሀል ሀገር ህዝብ ማለት በከተማ ተወላጁ ማህበረሰብ ክፍፍል ፈጥሮ የነበረው የቤተ ክርስቲያን ነበር እንጂ የዘር አልነበረም። ያ ነገር በአሁኑ ሰዓት የተወገደበት ሁኔታ ነው ያለው። ወደ ሀገሩ የሚመለስ ኢትዮጵያዊ ከዚህ አብዛኛው ማህበረሰብ ነጋዴ ነው። ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት ማለት ትችላለች ነጋዴ ህብረተሰብ ነው ያለው እና ንብረት አላት። ለዚህ አሜሪካ እንዳለው ስደተኛ የፋብሪካ ሰራተኛ ወይ የመንግስት ሰራተኛ ማጆሪቲው አይደለም። እና ዝም ብለው እንደው መንግስት ስለተቀየረ ብለው ተነስተው የሚሄዱ አይደለም። ምናልባት ቢሄድ ኖሮ ነው የነበረ መሄድ የነበረብኝ ቢዝነስ ሰው ስላለንቁ ማለት ነው። እና መነቃቃቱ አለ። ብዙ የሄዱ ሰዎች አሉ። ሀገር ቤት አብዛኞቹ ንብረት አላቸው፣ እና በሀገራችንም እያበረከቱ ያሉት አስተዋጽኦ ቀላል የሚባል አ በተለይ ሳውት አፍሪካ የሀዋላ የሚልኩ ሰዎች ቤትዚ በየቀኑ ወደ ኢትዮጵያ የሚጎርፈው ገንዘብ ቀላል ገንዘብ አይደለም። ያ ለሀገራችን ኢኮኖሚ ደግሞ እዚህ ያለው ስደተኛ እያደረገ ያለው አስተዋጽኦ በጣም ትልቅ የሚባል ነው ነው እንዳልሸው፣ ግን ዶክተር አብይ ከተመረጠ በኋላ ከሳውዝ አፍሪካ ልክ እንደ ሌሎቹ አሜሪካና አውሮፓ ሀገሮች የተመለሰው ሰው ያን ያህል አለ ብዬ አልገርም። በደቡብ አፍሪቃ በርካታ አፍሪቃውያን ስደተኞች ኑሯቸውን ቢያሻሽሉም በአሁኑ ወቅት ደቡብ አፍሪቃ ለአዲስ መጪዎች በሯን እየዘጋች ነው የሚለው ወጣት ኮስሞስ ገብረ ሚካኤል በህገ ወጥ መንገድ የሚገኙ የውጭ ዜጎች እንደሚታሰሩም ተናግሯል። ከእስረኞቹ መካከልም ኢትዮጵያውያን ይገኙበታል። እንግዲህ ትልቁ ነገር ከቅርብ ጊዜ ወዲህ ሳውዝ አፍሪካ ለአዲስ መጪዎች ፐርሚት የመስጠቱን ሂደት ገታ ያደርጉበት ሁኔታ ነው ያለው እና በዛ ምክንያት በተለያየ ጊዜ ይታሰራሉ። ያው የኔም ስራ አንዳንድ ጊዜ ማሰርጎን ብቻ ሳይሆን እነዚህ አዲስ የመጡ ልጆች እስር ቤት እንዳያቆዩ የራሴን የሆነ አገልግሎት እሰጣቸዋለሁ። እስካሁን እስር ቤት አለምለ ኢትዮጵያዊ ባይኖርም የተወሰነ በጣት የሚቆጠሩ ሰዎች አሉ። ይሄ ግን ያው እንዳልኩሽ ቀደሙ ከልጨልሽ እንደነበረው የአዌርነስ እጥረት ነው። ለምሳሌ ወሲባዊ ትንኮሳ ሳውዝ አፍሪካ ውስጥ ትንሽ ሲሪየስ የሆነ ወንጀል ነው። አንዳንዱ የሴት ልጅ ጡት ነካ ተብሎ ታስሮስ መጣታ ያለች። ይሄ ደግሞ ኢዝን ቤል የሚያስከለክል አይነት ሁኔታ ውስጥ ይጨምራቸዋል እና ትንሽ ረዘም ላለ ጊዜም ሊታሰሩ ይችላሉ። ለጊዜው ያሉት ጥቂት ናቸው። በጣም በጣት የሚቆጠረ እስረኛ ነው ያለው፣ ምናልባት ከአምስት በታች የሚሆኑ እና ብዙዎቹ ግን ምንድነው ሳውዝ አፍሪካ ደስ የሚለው የሀገሪቱ ሕገ መንግስት እጅግ በጣም ጥሩ በመሆኑ የዋስ መብታቸው የሚከበርበት ሁኔታ እና በሂደት ላጠፉት ጥፋት በፋይን መልክ የሚከፍሉበት ስርዓት ስላለ በዛ መልኩ ነው እንግዲህ ውጤታማ ሆነ እየሰሩ ያሉት። ኮስሞስ እንግዲህ ስለ ስምህ ሳልጠይቅህ የተያዘልን መርሃ ግብር ጊዜ እንዳይጠናቀቅ ስምህ ኮስሞስ ነው። ኮስሞስን ደግሞ የምናውቀው የቀድሞ የሶቪየት ህብረት መንግስት ያመጠቀው መንኮራኮር ነው ወይስ ሌላ ፍች አለው? አባቴ መምህር ነው፣ የመምህር ልጅ ነኝ እና የዛን ጊዜ የተወለድኩት አስራ ዘጠኝ ሰባ ሰባት ነሐሴ ነው እና ነሐሴ አራት የዛን ጊዜ በአሜሪካና በራሻ መካከል የሳተላይት እሽቅድድሞች የነበረበት ጊዜ ነበር እና እኔ የተወለድኩ ጊዜ ይመስለኛል የኮስሞስ የምትባል ሳተላይት ራሻ በዛን ጊዜ እንግዲህ የአሜሪካና ራሻ የ ሳተላይት እሽቅድድሞች የነበሩበት ጊዜ ነበርና በወቅቱ ኮስሞስ የምትባል ሳተላይት ራሻ አመጠቀችበት ጊዜ ነበርና አባቴ ለዛ ካለው ፍቅር ይመስለኛል እንግዲህ የራሻ ደጋፊ ነበር ማለት ነው። በወቅቱ ራሻ ያንን ኮስሞስ የሚባለውን ሳተላይት ባመጠቀችበት ጊዜ ነው የተወለድኩት እና ለዛ ነው ኮስሞስ ብሎ የሰየነ አድማጮች፣ ኮስሞስ ገብረ ሚካኤልን ለሰጠን ቃለ ምልልስ እያመሰገንኩ ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።